በቀዳሚዎቹ ሁለት የቤት ውስጥ አመጽ ተኮር የውይይት መድረክ ክፍለ ዝግጅታችን ወይዘሮ ሰብሎ ወርቅ ታደሰ በብሪስቤን ኩንስላንድ የደቡብ ማህበረሰብ ማዕከል ማኔጂንግ ዳይሬክተር ወይዘሮ ውዳድ ሳሊም በሜልበርን ቪክቶሪያ የህዝብ ጤና ደህንነት አንቂና ሲስተር ሰላም ተገኝ በፐርስ ምዕራብ አውስትሬሊያ የአፍሪካውያን ማህበረሰብ ምክር ቤት ምክትል ፕሬዚደንት የቤት ውስጥ ጥቃት ግንዛቤ፣ የቤት ውስጥ ጥቃትና ማህበረሰባዊ ተጽዕኖዎች፣ የገመና ጫናዎች ሃይማኖታዊና ባህላዊ ተጽዕኖዎችን አንስተው ግለ አታዮቻቸውን አጋርተዋል። ወደ ቀጣዩ የውይይት መድረክ ክፍለ ዝግጅታችን የተሸጋገረ ነው። የቤት ውስጥ አመፅ ወይም ጥቃት ግብራዊ መፍትሄዎች ምንድን ናቸው? ስኬታማ የሆኑና ያልሆኑትስ የትኞቹ ናቸው? በሚል መጠይቅ ነው የወይዘሮ ሰብለ ወርቅ ተሞክራዊ ምላሽ እንዲህ ነው አይ ቲንክ በዚህ ጉዳይ ላይ ስናስብ ፖዘቲቭሊ ነው የማየው ነገሮችን ለዛም ነው ቅድመ መከላከል ላይ የሚሰሩ ስራዎች ብዙ ጊዜ ውጤታም አላቸው። ረጅም ጊዜ ሊወስድ ይችላል ግን ውጤታም አላቸው። ለምሳሌ እኔ ባለኝ በዚህ እንግዲህ ለባለፉት ሰባት አመታት ውስጥ ያየው ኢቫሉዌት እያደረግ ያለውን ያለውንም ፕሮግራም አለ እና በዋናነት የቤተሰብ ሰላምን ላይ ማተኮር ያስፈልጋል ሁላችንም እንደ ሰው ሰው በመሆናችን የምንፈልጋቸው ፍላጎቶች ተመሳሳይ ናቸው በሰላም መኖር እንፈልጋለን ጤናማ ቤተሰብ እንዲኖር እንፈልጋለን ጥሩ ሰዎች መሆን እንፈልጋለን ከሚለው ከዚህ መሰረታዊ ጽንሰ ሃሳብ እነዚህን ነገሮች ግን የሚያጎሉብን እና ሰው በመሆናችን ከምንፈልጋቸው ፍላጎች የሚያደናቅፉን ነገሮች ምንድን ናቸው ብሎ መጠየቅ አለብን። እንደ ማህበረሰብ ለምሳሌ ለወንዳዊነት ይህንን ባህሪ አመፀን ለሚያበረታታ ባህላዊ ልማዶችን ማስቀረት ይጠይቃል። በጣም ሲምፕሉ ለምሳሌ ቤተሰብ ውስጥ እናት ሆነን ወይም አባት ሆነን ወንድና ሴት ልጆቻችንን ስናሳድግ ከሚኖረን ነገር ይጀምራል። ወንዶችን እንዴት ነው የምናያቸው? ስለ ወንድነታቸው ወይም ስለ ሴትነታቸው የምንሰጣቸው ለምሳሌ ታናሽ ወንድም ብድግ ብሎ እንትን እህትህን ጠብቅ የሚል አባባል ከላይ ስናየው ጤናማ የሚመስል፣ ወደ ውስጥ ስንገባ ግን ይህንን ትንሽዬ ልጅ ምን እየሰጠ ነው ነው ወንድ በመሆነ የፈለግከውን ሴት መቆጣጠር ትችላለህ የሚል እርግጠኛ ነኝ አብዛኛው ቤተሰብ ጠ ነው ነው እንደዛ ማለት አይደለም፣ እህቱን ይጠብቃት ማለት ከክፉ ነገር እንዲጠብቃት ነው ነው ግን ያ ዲፕ ዳውን ወንድ ሴትን የሚጠብቅ አካል አድርጎ ብቻ ማስቀመጥ የሚል የባህሪ ሳቤ ተጥራቢያ ማለት ነው። ሌላው ለምሳሌ ቤተሰቦችን ውስጥ እናትና አባት እንዴት ነው ግጭቶቻቸውን በ በግጭትና በአመፅ መካከል በጣም ብዙ ልዩነት አለ። መጋጨት ወይ ሀሳብ ልዩነት ኖሮ አይ ይሄን ነው የምፈልገው ያኛው ደግሞ አይ ይሄን ነው የምፈልገው ማለት በራሱ ችግር አደለም ፍላጎቶቻችንን ግን የምንፈታባቸው ለምሳሌ ስምምነት ሳይኖርም ግጭቶች ሲፈጠሩ ግጭቶቻችንን እንዴት ነው የምንፈታው? ያ የመፍትሄ እኔ ብዙ ያማከርኳቸውም በተለያየ አጋጣሚም ኢንቮልቭ ያደረኩበት ሪላሽንሽፕ አለና አንደኛው እየጨቆን እንደሆነ ሲሰሙ ወዲያውኑ ምን ሆነው እንደሱ ማለቴ አይደለም። እንደ እኔ ሚስቴን በጣም ነው የምወዳት። ኧረ የእሷን ፍላጎት ለመጫን ፈልጌ አይደለም። አልገባኝም። እንዲህ ስትለኝ ተናድጄ እኮ ነው እና ሁለተኛ አላደርግም ብለው ልክ ባህሪያቸውን ሪፍሌክቲቭ የሆኑና ግጭት ሲከሰት ወደፊት እንዴት እናድርግ ብለው ተነጋግረው ግጭቶቻቸውን በመልካም ፈጥተው ትዳራቸውን የቀጠሩ ልጆቻቸውን በጥሩ ሁኔታ እያሳደጉ ያሉ ሰዎችም አጋድሞኛል። ያ ማለት መጀመሪያ ለአመፅ የሚያነሳሳንን ባህሪ ወይም ባህል ልማዶችን ማወቅና እነዛን ካወቅን በኋላ እንዴት መፍታት እንዳለብን ለመፍታት እርምጃ ለመውሰድ ፈቃደኛ መሆን የመጀመሪያ የሚጠይቀው ነገር ነው ብዬ ነው የማስበው እና የሚቀጥለውን ትውልድ ደግሞ ከአመፅ የነጻ ሴቷም ሰው በመሆኗ ሙሉ መብቷን ፍላጎቷን ማስረዳት የምትችል ሪሌሽንሽፕ ሰጥቶ መቀበል ነው። ሶ ሚስት የምትሰጠው ነገር አላት፣ ባህልን የሚቀበለው ነገር አለ። ዘቫይስ በርስ ማለት ነው እና እንደዚህ አይነት ባህልን ባለማመድን ቁጥር የሚቀጥለውን ትውልድ ከአመፅ የነፃ እያደረግነው እንሄዳለን። አሁን ባለን ግን አሁን ባለው የመጣንበት የባህል ተጠቂዎች፣ ለምሳሌ ሪሊጅኑ የሚጠይቀን ቅድም ውዳድም ብለዋለች። አንዳንድ ሃይማኖት አባቶች አንዱን ብቻ አድርገው የሚያስተምሯቸው ሌሎችን ነገሮች ደግሞ የማያስተምሩበት ወይም ደግሞ ዝም የሚሉበት ሁኔታ አለ። አመፅ አሁን ለምሳሌ ወንዱ ሴቷን እንዳታስብ ሲያደርግ ሲ ለምሳሌ መውጫ መግቢያዋን የምትበላው የምትጠጣውን፣ የምትለብሰውን ልጆቿ ላይ ወይ በጎረቤቶቿ ወይ በጓደኞቿ መካከል በነፃነት እንዳትመላለስ እያደረገ እያዩ ለነገር ግን አንድ ነገር አይቻለሁኝ አንዳንዶች ደፋር ሆኖ ነው ነው ይሄ ትክክል አይደለም የሚሉ አባቶችም አጋጥመውኝ አይቻለሁ። አንዳንዶቹ ደግሞ አይ በቃ ተቻቻሉ ብሎ በመቻቻል ዝም ብሎ ምክንያቶች መቻቻል ማለት ምን ማለት ነው? አንዴ አንደኛው አካል በዛ ግንኙነት ውስጥ ጉልበታም ከሆነ ጉልበት ያለውን እንዲቀንስና ጉልበቱን ሼር ማድረግ ነው። ሁለቱም ጉልበት እንዲኖራቸው ማድረግ ሲገባ ዝም የማለት እና ሴቷ የሚሆነው እንደ ሴት ልጅ ነች እኮ ትዳርን የምትሰራው የሚል አባባሎች አሉ። ትዳር በሁለት ሰዎች መካከል የሚሰራ ነገር ነው። ሁለቱ ሰዎች ተስማምተው ካልሰሩት አብረው መኖር የሚያስችላቸውን ጥበብ ካላገኙ ጥበቡን ደግሞ የሚከለክላቸውን የባህል፣ የሃይማኖት፣ የእውቀት ችግርን ካልቀረት ነው። ያ ትዳር ሊፈወስ አይችልም። ከዛ የሚወጡ ልጆች ብዙ ጊዜ ወይ በጣም ራሳቸውን የሚጎዱ በአልኮል፣ በድራግ የማንነት ቀውስ ውስጥ የሚገቡ ምክንያቱም ሌላ ቤተሰብ ያዩ እና ቤታቸው ተመልሰው ልጆቹ ሲያዩ አባትና እናት አብሮ ሰላም መስሎ ግን ሰላም የሌለበት ቤተሰብ አለ እና እነዚህ አይነት ባህሪያቶች ትውልድን የሚጎዳል። ማናቸውም እኔ በዚህ ውስጥ አመፅ ሲፈጠር አንድ ቤተሰብ ውስጥ ሴቶችና ህጻናት በዋናነት ለህይወታቸው ላይ አደጋ የሚጋረጥበት ነው ግን ወንዶቹ ራሳቸው ሰላማዊ ያልሆነ ህይወት በመኖር የተለያየ ሱስ ውስጥ ራሳቸውን ተጥመው እናገኝ ናቸዋል። እና ለማንም ጥቅም የሌለው ህይወት መኖር ይጀምራሉ ማለት ነው። ስለዚህ እንደ ሃይማኖት አባት ሁልጊዜ ፌር የሆነ እንግዲህ ሃይማኖት በራሱ የትኛውም ይመስለኛል ባለኛ አንደርስታንዴ የትኛውም ሃይማኖት ሰላማዊነትን ያበረታታል። ሰላምን የሚነፍጉ ማንኛቸውም ባህሪያቶችን ቦልድሊ በግልጽ ከዚያም ደግሞ አንዳንዶቹ በተለያየ በትሮማ ምክንያት የአንዳንድ ባህሪዎቻቸውን ማወቅ የማይችሉ ስራ የሚኖሩ ያንን ደግሞ እዚህ ሀገር በጣም እድለኞች ነን። ብዙ የተለያዩ ሰርቪሶች አሉ። እነዛን ሄደው ወንዶችን ባህሪያቸውን የሚቀይሩበት ንዴት ወይም የተለያየ ይሄ ውስጣቸው የማያውቁት ነገር የሚፈለፈልባቸውን ነገር ቁጭ ብለው ራሳቸው መጀመሪያ ኤግዛማዊ ማድረግ አለባቸው። ለምንድን ነው ሚስቴ ላይ እነዚህ መሆነው ፍቅር ማጣት ከሆነ፣ በፍቅር የሌለው ህይወት ውስጥ ለመቻቻ ራሱ ፍላጎት አይኖርም። ከዛ ባሻገር ጉዳትም ይመጣል። ጉዳት በምፍጸም ደግሞ የራሳችንም ህይወት ስለምናጣ ይሄ ባህሪ ወርዝ ያደርጋሉ ወይ ይሄንን አልለወጥም በቃ ወንዳዊ ነኝ ይሄን ብዬ መያዜ ይጠቅመኛል ለእኔ። ስለዚህ ስለማይጠቅመኝ ይሄን ማስቆምበት ከዚህም ደግሞ የምፈወስበትን ነገር ከየት ላገኝ ብሎ ሃይማኖት አባቶችን በሃይማኖት ውስጥ ይህን እንዲያስተምሩ በሚችሉት አቅማቸው ሁሉም ሃይማኖት አባቶች ቴራፒስቶች ላይሆኑ ይችላሉ። ነገር ግን መንፈሳዊ የሆኑ በጎ ነገሮችን በማስተማር የሰላም፣ የእኩልነትን ስክት አንድን ሪስፔክት ማድረግ መከባበርን መከባበር ማለት ግን አንዱ መጨቆንና አንደኛው ሴት ሁልጊዜ አሁን በቃ ባሏን ፈርታ የምትኖር ሴት ማድረግ ሳይሆን ትዳር በፍቅር የሚኖሩ ምክክር ማድረግ እንዲችሉ ማድረግ ይቻላል። እና ሴቶቹም ደግሞ ሁለት ጊዜ ማሰብ አለባቸው ብዬ ነው የማስበው። እንደዚህ አይነት አመፅ የሚያደርጉ የሰው የወንዱን ባህሪ መቀየር የነሱ እዳ ነው ብዬ አላምንም። ባህሪ አንድ ሰው ራሱ ፍላጎት ኖሮት ለመቀየር ካልወሰነ የፈለገ ምንጥል ልንቀይራቸው አንችል። መቀየር የሚመጣው መጀመሪያ ያ ሰው እንደ ግለሰብ፣ አዎ ይሄ ባህሪ መጥፎ ነው ልቀይረው፣ እፈልጋለሁ እርዳታ እፈልጋለሁ ብሎ ሲጠይቅ እርዳታ የሚያገኝበትን ነገር ማመልከት ይቻላል። ያ ባህሪ ሲቆም ባህሪውና ሰውየውን ለይቶ ማየት ያስፈልጋል ብዬ ነው የማስበው። ስለዚህ ሴቶችም አንዳንዴ የሚችሉ እየመሰላቸው ቆይ ነገ ዛሬ እያሉ የራሳቸውንም ሕይወት ከዛ ልጆች እዛ ውስጥ የሚያድጉ ደግሞ ሌላ አመፅ እየተማሩ ነገ ትዳራቸው ውስጥ አደጋ የሚሆን ሕይወት እንዲኖሩ እያመቻቸናቸው ነው ማለት ነው። ስለዚህ እንደ ሃይማኖት አባትም እንደ ኮሚኒቲ ለምሳሌ ብዙ ጊዜ በጣም ሪስፔክትድ የሆኑ የኮሚኒቲ አካሎች ይጠራሉ አይደል ትዳር ውስጥ ግጭት ግጭት ብቻ ሳይሆን ግጭት ብዙ ጊዜ ለረጅም ጊዜ ይቆያል። አመፅ ሲሆን ግን ብዙ ጊዜ ለመሸምገል ይገባል። አመፅ ከሆነ ያንን አመፅ ያደረገውን ሰው አካውንተብል መሆን አለበት። ያደረገውን ነገር ማመን አለበት። አምኖም ደግሞ ለመቀየር ፍላጎት ማሳየት እና እርዳታ መጠየቅ አለበት። እንደዛ ሲሆን ነው ያ ሰው ለውጥ የሚያመጣው ማለት ነው። እና በእንደዚህ አይነት አፕሮች ማድረግ ብዙ ጊዜ እኔም ባየኋቸውን ሰዎች ብዙ ወንዶች ፍላጎት ኖሯቸው የተቀየሩበት ጉዳት እየፈጸሙ ሳይመስላቸው ቀርቶ ልክ ሲባንኑ ግን ኔን ይህን አልፈልግም፣ ሁለተኛ ይህን ማድረግ አልፈልግም፣ እርዳታ ፈልጋለሁ ብለው እርዳታ የጠየቁ ሰዎች በሚገርም ሁኔታ ትዳራቸውን ፈውሰው መኖር ሲችሉ አይቻለሁ። ነገር ግን ሁሉንም ነገር እኔ እኮ አይደለም እሷ እሷ እሷ እሷ ብቻ የሚል ማለት ነው። በሁሉም ችግር ውስጥ የእሷ እሷ እንዲህ ባታናድደ ይኖሩ እሷ እንደዚህ ብትሰማ ይኖሩ እሷ እንዲህ ብታረገ ይኖሩ ብለው የራሳቸውን ኃላፊነት የማይወስዱ ወንዶች ግን የበለጠ ያትዳር ወደ ከአመፅም አልፎ የአይምሮም የአካልም ጉዳት እየደረሰ ያለበት አሁን ይሄ ራሱ ተጠያቂ የሚያስደርግበት ደረጃ ላይ እየተደረሰ ስለሆነ አሁን እኛ እኛ ስቴት ውስጥ ኮይስ ኮንትሮል የምንለው ይሄ ለረጅም ጊዜ አንድን ሰው ፊዚካሊ ባይጎዳውም ግን የአእምሮ ቶርቸር እያደረገ ኮንትሮል እያተደረገ የሚሄድ የኮሲት ኮንትሮል የምንላቸውን ባህሪ በጣም ፓተርን ኦፍ ቢሄቪየር እንለዋለን። ለረጅም ጊዜ ተመሳሳይ ባህሪ የሚያሳይን ሰው የሚቀጣ ህግ ወጥቷል። ወንጀል ነው አሁን እኛ ጋር እዚህ ከተማ እዚህ ስቴት ላይ ማለት ነው። እና አሁን ለወንዶቹ የሚኖረኝ ምክር ምንድን ነው? አባቶችም፣ ሽምጋዮችም፣ ኮሚኒቲ ውስጥ የምንሰማ ሰዎች ማድረግ አለብን ብዬ የማስበው እነዚህ ሰዎች ቆም ብለው ይሄ የምወስደው የባህሪ ምርጫ ይጠቅመኛል ወይ? ለእኔ ይጠቅማሉ ወይ? ለልጄ፣ ለቤተሰብ፣ ለምወዳቸው ሰዎች ይጠቅማል ወይ? ስለዚህ መቀየር ካልቻለን ራሳችን መቀየር የምንችልባቸውን ፕሮግራሞች፣ ድሎች፣ ምክሮች አሉ። በሄልዝ ጉዳይ ቅድማ ሰላምን ገልጠዋለች አሉ እነዚያን ሄዶ መጠቀም ሰላማዊ ቤተሰብን ለመፍጠር ይረዳናል። እራሳችንም ከወንጀል ተጠያቂ ከማድረግ ያድነናል ማለት ነው። ወይዘሮ ውዳድ ከጤና አኳያ በተለያየ ጊዜ እንደዚሁ ቅስቀሳ ከሚያደርጉባቸው ጉዳዮች ውስጥ አንዱ ጉልሁ የኤፍጂኤም ወይም የሴቶች ግርዛትን የሚመለከት ነው። የሴትን ልጅ ግርዛት ቁጥጥር ጋር ወይም አስገዳጅ ቁጥጥር ጋር አብሮ የሚያያዝ በመሆኑ በቤተሰብ አመፅ ጋር ተያያዥነት አለው የሚሉ ተቺዎች አሉ፣ ወይም የባለሙያዎች አተያየ አለ ይሄንን እንደ ምን ይመለከቱታል? ሴቶች ግርዛት ከቤተሰብ አመፅ ጋር ተያይዞ መገለጥ ይቻላል? ያስ ከሆነ ምን መፍትሄ ይገባዋል ይላሉ። ኤፍጂኤም ወይንም የሴቶች ግርዛትን በተመለከተ የራሱ አንቀጽ አለው፣ አውስትራሊያ ውስጥ ምንም እንኳን ነገሩ ቫይለንስ አጌንስት ሂማን ራይት ቢሆንም ከቤተሰብ ግጭት ወይንም ፋሚሊ ቫይለንስ ከምንለው ይለያል። የየራሱ አንቀጽ አለው። ይህም ምክንያት ይሄ የሴቶች ግርዛት አደጋ በሴቶች ላይ ሲደርስ በንዴት እና በአናዳጅ ስሜት ተነሳስቶ አንድ ሰው ያንን ሰው እቀጣዋለሁ ወይንም እጎዳዋለሁ ወይም አቆስለዋለሁ ተብሎ የሚነሳሳ የወንጀል አይነት አይደለም። ወንጀል ቢሆንም ሰዎቹ የሚያደርጉት ጥሩ ነገር የሚያደርጉ እየመሰላቸው ነው። ሴቷን ከገረዝናት በእሷ ጥሩ ነገር ነው፣ እሷን ለማግባት በቂ እንድትሆን ያደርግላታል ይህን የመሳሰሉ አይነት ነገሮች በማለት ነው ግን ሁለቱን አንድ የሚያደርገው ሁለቱም ኮንትሮሊንግ አስፔክት አለው የሴቶች ግርዛትም በተለይም ታይፕ ስሪ የምንለው ሴቷን ልጅ ለመቆጣጠር ስሜቷን ዝቅ ለማድረግ ወይንም ድንግሏን ለመጠበቅ ታይፕ ስሪ ከሄድን ማለት ነው ወደ ጂጂጋ አካባቢ ያለው ለዚያ እንደ ኢንቨሎፕ ነው ሴቶቹን የሚሰፏቸው እሱ ሰርተንሊ ኮንትሮሊንግ ነው እና ልዩነቱ ምንድን ነው? መጀመሪያ ላይ ሞቲቭ ላይ ሁለቱም ኮንትሮሊንግ፣ በኮንሰፕቱ ላይ ማለትም የሀሳብ ጽንሱ ላይ ሁለቱም የመቆጣጠር ባህሪ ቢኖረው እንኳን ሁለቱም የወንጀል አይነት ድርጊቱ ላይ እጅግ በጣም ይለያል። የቤት ውስጥ ጥቃት ጋር በተያያዘ በርሶስ በኩል ምን ሊደረግ ይገባል? መፍትሄው ምንድን ነው ይላሉ። አሁን ለምሳሌ ካሳሁን፣ ይሄ ያደረከው? ፕላትፎርም ወይንም ይህንን መድረክ በመፍጠርህ እኛ ይህንን ሀሳብ እንድንወያይ ማድረግህ እጅግ በጣም ባህልን የሚቀይር ነገር ነው እና አንተ በእውነት ሻምፒየን ነህ። ለዚህ እኛ ደግሞ እዚህ በእውነት ቀርበን ይሄ ሁሉ ሰው የሚያዳምጠውን ነገር ለክፉም ለደጉም ሰው በክፉም ሊያየው ይችላል፣ በደግም ሊያየው ይችላል። ነገር ግን ሪስኩን አዎ ሪስኩን ወስደን እዚህ ላይ ቀርበናል። ለምን ለሰው ልጅ ደህንነት ወንጀል ምዝገባዎች እንዲቀንሱ ሰዎች ለዚያ ብለን ነው እዚህ መድረክ ላይ የቀረበው። እና እህቶች በጣም ነው ማመሰግናችሁ። እንደዚህ አንዳንድ ሰው እኔ የግሌን ብቻ ጥቅም አይቼ እኔ ምን አገባኝ፣ ቤቴ ውስጥ ለምን ሰው ይሰማኛል፣ ማን እንደሚያዳምጠኝ ምን አውቃለሁ የምንል ከሆነ ምንም ለውጥ አይመጣም። ይሄን ነገር መናገር አለብን። ቫይለንስ በአጠቃላይ መቅረት ያለበት ነገር መሆኑን ሁልጊዜ በሄድንበት ሰላም ፕሮሞት ማድረግ መቻል አለበት። እሱ ነው አንደኛ ሁኔታዎችን የሚቀይረው። የባህል ወይንም የሃይማኖት መሪዎች ደግሞ ሁልጊዜ ቫይለንስ እንዲቀር ሁሌ በየሳምንቱ ይህን ነገር ፕሮሞት ቢያደርጉ ለሁሉም ሰው ጥሩ ይሆናል ብዬ አምናለሁ። እሱ አጭሩ አካሄድ ነው። ይሄንን ወደኋላ የቀረውን አስተሳሰብና መስኪላሪቲ የተባለውን ትቶ በሰላም ለመኖር የሚያስችል ልጆቻችንም በሰላም እንዲያድጉልን። አመሰግናለሁ። መልካም ሲስተር ሰላም፣ በተለይ ቤት ውስጥ አመጽ ወይም ጥቃት ዋነኛ የሚባሉ መፍትሄዎች ምን ሊሆኑ ይገባሉ? ከተጠቂዋ አንስቶ አጥቂውን አክሎ የማህበረሰብና ህግ አካላትን ጨምሮ ዋነኛ መፍትሄ ሊሆኑ ይችላሉ የሚባሉት ምንድን ናቸው? አመሰግናላችሁ። አሁን እንዳ የሁትና ኤክስፔሪንስ እንዳረጉት በስራዬ ባደኩበት በራሴ ቤተሰብ በራሴ ህብረተሰብ እና በሌላውም ያየሁት መጀመሪያ ማመን አለብን ችግር እንዳለ ዶሜስቲክ ቫለንስ ዶሜስቲክ ቫለንስ እንደሆነ መታመን አለበት። ከዛ በር የሚከፍትልን ቁጭ ብለን ለመነጋገር ምን አይነት ሶሉሽኖች አፕላይ ማድረግ እንደምንችል እና ሎንግ ተርም ሎንጀቪቲ ን ኢንክሪስ እንዲያደርገው ሴቶች ተነስተው ወደ ስራ አለም ራሳቸው ድነው ትዳራቸው መስተካከል ከቻለ ግሬት ካውንስሊንግ እንደሚያስፈልግ ሜንታል ሄልት እንዳለ በዚህ ሲትዌሽን ይህንን ማመን አለብን። ይህንን ካላመንን የትም መድረስ አንችልም። ሴቶችን ብዙ እንደደከሙ ሰምቻለው። ይህም እነሱ ኢንትረስት ብቻ ስላላቸው ሳይሆን በኮሚኒቲያችን ውስጥ ይሄ ትልቅ ችግር እንደሆነ በተለያየ ፋሚሊ አይተውታል እና ሌላው ለሚሰማ ይሄንን ፓነል ዲስካሽን እውቀት በጣም አስፈላጊ ነው። እውቀት በብዙ ነገር ለመማር ደግሞ ለማወቅ ደግሞ በራችንን መክፈት አለብን፣ አይምራችንን መክፈት አለብን። ለምን መንግስቱ ብዙ ብዙ ብዙ የተለያየ ሪሶርስ ሰጥቶናል። ፋንዲንግ አለ። አሁን ራሱ ሪሰንት ፋንዲንግ ከመንግስት የወጣ ለዶሜስቲክ ቫዮለንስ ሰፖርት፣ ሴቶቻችንም ሃይማኖት አባቶችም እንዳላችሁ ችግር ባለበት መናገር አለብን። አንድ ሰው ከተሳሳተ ተሳስተሃል። ይሄ በእኛ በካልቸራችን በአስተሳሰባችን ባደግንበት እንትን እሱን አንደብቀው፣ ግልጽ ያለ ንግግር ተነጋግረን ከዚህ ሲትዌሽን ራሳችን ለማውጣት አለብን ብዬ ነው ማምነው። ይሄ ደግሞ ያው መተማመን ያስፈልጋል። አንዱ ችግራችን ሁሉን ነገር ሰው እንዳያውቅብን ስለማንፈልግ፣ ይሄ ደግሞ እኛ ያደግንበት ነገር ነው የኛ የፕራይቬት የካልቸራችን ጉዳይ ነው እና ካልቸራል ሽፍት ደግሞ ያስፈልጋል። ለምን የሰው ሀገር ነው የምንኖረው ያለ ነው። ይሄ ዶሜስቲክ ቫዮለንስ እዚህ ሀገር ቶለሬት አይሆንም። ፖሊስ ያወቀው ጉዳይ ከሆነ የሎ ኢንፎርስመንት ነው ሊድ የሚያደርገው ከአንድ ወደ ሁለት ስታዩት ማለት ነው። እና ትምህርት ያስፈልጋል። ይሄ ትምህርት ምንድን ነው? የጤና ትምህርት ለሴቶች ራሳቸውን ሉክ አፍተር እንዲያደርጉ የአእምሯቸውን፣ የስሜታቸውን፣ የፊዚካል ህብታቸውን፣ ፋይናንስ ወርክሾፕ፣ እንደዚህ አይነት ሰፖርት ሲስተም ነው ፕሮቫይድ ማድረግ ያለብን። አንድ ሰው ከዶሜስቲክ ቫዮለንስ ሲወጣ ከዛ በኋላ ምን አይነት ጉዞ ነው ያለው ላይፉም እንዴት ነው የሚመስለው? ሳይወጣ ራሱ እንዴት ነው የምናወጣው? እንደዚህ አይነት ሲትዌሽን ላሉት እንደት እንዴት አድርገን ነው የምናስጣቸው? ለምን እኔ እንዳየሁት በአበሻነታችን እና በሌላው አፍሪካን ኮሚኒቲዝ እነሱ ችግር የለባቸውም ተነስተው ለመናገር የእነሱን ኤክስፔሪንስ እኛ ግን ችግሩንም ይዘን በችግሩም ኖረን ለመናገርም ችግር አለ የሚባለው ይሄ ነው። ይሄ ደግሞ ይሄንን ነው አይቲንክ ሪሊ ፋንዳሜንታል ኢሹ ያለው እዚህ ጋር ነው ብዬ ያምናለው። ለምን ሰፖርት ሲስተሙ አብሶሉትሊ ሁሉ ቦታ ነው ያለው ኤቭሪ ስቴት። ይሄ ፕላትፎርም ደግሞ ህቴ እንዳለችው ይሄ ንግግር ራሱ ስታርቲንግ ፖይንት ነው እና ቶ ከሳሁን ስፔስ በጣም እናመሰግናለን። እኔም አመሰግናለው። ከንግግር ነው የሚጀምረው መፍትሄዎች እንዲፈቱ ማለት ነው። ይሄን ብዬ ነው የማስበው። ከወይዘሮ ሰብለ ወርቅ ታደሰ ወይዘሮ ውዳድ ሳሊምና ሲስተር ሰላም ተገኝ ጋር ያካሄድነው የውይይት መድረክ ክፍለ ዝግጅታችን በዚሁ አልተገባደደም። በቀጣዩና የመደምደሚያ ክፍለ ዝግጅታችን የቤት ውስጥ ጥቃት የተፈጸመባቸው ሴቶች ለምን ጥለው አይወጡም? ወንዶች ለጥፋታቸው ኃላፊነትን ለምን አይወስዱም እና በቤት ውስጥ አመፅ ውስጥ ያለፉ ወይም ያሉ ሴቶች የሚደርሱባቸው ስነ ልቦናዊ ተጽዕኖዎች ምን ሊሆኑ ይችላሉ የሚሉ ጉዳዮችን አንስተው ግላታዎቻቸውን ያጋራሉ።